The Voice of America. ፖሊስ በእነ አቶ በቀለ ገርባ ክስ ላይ ተጨማሪ የምርመራ ጊዜ እንዲሰጠው ጠየቀ። ጠበቆች ጥያቄውን ተቃውመዋል። ፍርድ ቤቱ ደግሞ ለብይን በጠሮ ሰጥቷል። መለስካቸው አማሃ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባ እና በሌሎች ተከሳሾች ላይ ፖሊስ ያደራጀውን የምርመራ መዝገብ ለማጠናቀቅ ተጨማሪ የአስራሁለት ቀን ጊዜ እንዲሰጠው የፌዴራሉን መጀመሪያ ደረጃ ፍርድ ቤት ጠየቀ። ቪኦኤ ከእነ አቶ በቀለ ገርባ ጠበቆች አንዱ ከሆኑት ከአቶ ከድር ቡሎ እንደተረዳው ጠበቆቹ ይህን የፖሊስ ጥያቄ በጽኑ ተቃውመዋል። ፖሊስ ፈጣን ፍትሕ የማግኘት መብት መሰረት ባደረገ መልኩ ምርመራውን በፍጥነት እንዲያጠናቅቅ ፍርድ ቤቱን መጠየቃቸውን አቶ ከድር ገልጸዋል። ፍርድ ቤቱ የሁለቱን ክርክር መርምሮ ብይን ለመስጠት ለሐምሌ ዘጠኝ ቀን ሁለት ሺ አስራ ሁለት አመተ ምህረት ተለዋጅ ቀጠሮ ሰጥቷል። አቶ ከድር ለቪኦኤ እንደገለጹት አቶ በቀለ ገርባን ጠበቆቻቸው በሰፊ እንዳናገሯቸው የእሳቸውም ሆነ የአቶ ጀዋር መሐመድ አያያዝ ጥሩ እንደሆነ እንደገለጹላቸው አቶ ከድር ቡሎ ተናግረዋል። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ